የሥራ ዘመናቸውን አጠናቀው ስልጣን የሚለቁት የዓለም ጤና ድርጅት ዳይሬክተር ማርገሬት ቻን የዘንድሮውን የድርጅቱን ጉባኤ የከፈቱት አሁን አሁን ድርጅቱ ዋጋውን እያጣ ነው የሚሉትን ሰዎች ትችት ጠንከር ባለ ኃይለ ቃል በማስተባበል ነው። ሊሳ ሽላይን ከጄኔቫ የላካቸውን ሪፖርት ዝታ በላቸው ታቀርባለች። ማርግሬት ቻን ላለፉት አስር ዓመታት የዓለም ጤና ድርጅት ደብሊው ኤች ኦን በዳይሬክተርነት ካገለገሉ በኋላ ስልጣን ሊለቁ ነው። ነገ ማክሰኞ ለሚመረጥ ይህን ለዓለም ጤና ጥበቃ ዋና ቁልፍ የሆነ ድርጅት ለሚመራ ሰው ስልጣኑን ሊያስረክቡ ነው። ዛሬ ጀኔቫ ውስጥ ለተሰበሰበ የዓለም ጤና ድርጅት ጉባኤ የመጨረሻ ንግግራቸውን ሲያደርጉ ቻን የሥራቸውን ስኬታማ ውጤት የዘረዘረ ሪፖርት አቅርበዋል። ባለፉት አስር ዓመታት የአስተዳደር ዘመናቸው በሕዝባዊ ጤና ጥበቃ ስለተደረገ ግስጋሴ በዚህ ወር ይፋ ካደረጉት ሪፖርት ነው ጨምቀው ያቀረቡት። ይህ ዘገባ ጭብጦቹን ያስቀምጣል፣ አዝማሚያዎችን ይገመግማል። ሆኖም ለአስተዳደሬ እውቅና ለመሻት የተዘጋጀ አይደለም። የዓለም የጤና ድርጅት ደብሊዎቹ ዋጋ እያጣ ነው የሚለውን ትችት ያጣጥላል፣ ምክንያቱም ጭብጡ የሚያሳየው ሌላ ታሪክ ነውና። ሪፖርቱ ስኬቶችን ብቻ ሳይሆን እንቅፋቶችንም እንዲሁ በድርጅቱ ታሪክ ታላቅ እምርታ የሆኑትንም ክስተቶች ያካተተ ነው ብለዋል ቻን። ከተገኙት ስኬቶች መካከል የኤችአይቪ ህክምና መድኃኒትን ዋጋ ለመቀነስ የዓለም ጤና ድርጅት ያደረገውን ትግል እንደ ምሳሌ ጠቅሰዋል። የተዘነጉ የሚባሉ የትሮፒክስ በሽታዎችን በማጥፋት ወይንም በመቀነስ ስለተደረገው ግስጋሴም ጠቅሰዋል። የአእምሮ ጤና ጥበቃን ከተደበቀበት ይፋ አውጥቶ ለህክምናው መታገል ፖሊዮ ወይንም የልጅነት ልምሻ በሽታን ከምድር ገጽ ለማጥፋት መቃረብን እንደ ከፍተኛ ድሎች ዘርዝረዋል። ማርግሬት ቻን የድርጅቱን ድክመቶችም ይቀበላሉ። ለምሳሌ በምዕራብ አፍሪቃ የገባውን የኢቦላ ተላላፊ በሽታ የዓለም ጤና ድርጅት ቀድሞ ባለማሳወቁ ኃላፊነት ወስደዋል። በዚህ በሽታ ወረርሽኝ የታየው መዘናጋት በላይቤሪያ በሴራሊዮንና በጊኒ ሕዝብ ላይ ያደረሰውን ቀውስ እንደ ስህተት ተቀብለዋል። ይሁንና የዓለም የጤና ድርጅት ስህተቱን በማረም የቡድንና የባልደረባነት አሰራርን በመጠቀም በእነዚህ ሶስት አገሮች ኢቦላን በቁጥጥር ስራ ውሏል። እንዲሁም ለዓለም የመጀመሪያው የሆነ የኢቦላ ክትባት እንዲገኝና ለዚህ ተላላፊ መከላከያ እንዲኖር አድርጓል። ይህ የሆነው እኔ አስተዳዳሪ ሆኜ ነው፣ ተጠያቂዋም እኔው ነኝ። ቻን መንግስታት ለጤና ጥበቃ የሚመድቡትን ገንዘብ ከፍ እንዲያደርጉ፣ ይህም ድህነትን ለመቅረፍ እንደሚረዳ አስገንዝበዋል። ማርግሬት ቻን ንግግራቸውን ሲያበቁ ከተቸራቸው ከፍተኛ ጭብጭባ እንደምንረዳው በሺዎች የሚቆጠሩ ተሰብሳቢዎች ለአስር ዓመታት የድርጅቱ መሪነታቸው እጅግ በጣም ጥሩ የሚል ማርክ እንደሰጡ ነው የሚያሳየው።